ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 7 ቀን 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳኝ ፍሳዬ ና... ጤና ይስጥልኝ። እኔም ሰለሞን ክፍሌ ነኝ። የድርጅታችን ምክትል ሊቀመንበር ና የዞኑ ጽህፈት ቤት ተጠሪ አቶ አለማየው መኮንን ቢጣ በመምህርነት በዚያው ከተማ ውስጥ የሚያገለግል ነው። ሁለተኛው የዞኑ የስራ አስፈጻሚ ኮሚቴ የድርጅታችን የሆነው አቶ ዳዊት ካፕቲመር ነው። ሶስተኛው ከዚህ በፊት የመያድ ና የአንድነት የዞን ተጠሪ ሆኖ ሲሰራ የነበረ አሁን የከተማው ነዋሪ የሆነ አቶ ሱሌሽ ጌታቸው ናቸው። የኦሮሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ናቸው። የአመራር አባሎቻቸው የታሰሩባቸው መሆኑን ከገለጹት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ይቅርታ፣ አቶ ግርማ በቀለ የኦሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር ናቸው። አሁን የሰዓቱን ዋና ዋና ያለም ዜና እናሰማለን። አቃቤ ህግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ላይ የመሠረተው ክስ በዝግ ችሎት እንዲሄድ ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምፅ ውድቅ አድርጎታል። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ህግ ምስክሮች መሰማት ጀምረዋል። መለስካቸው አምሃ ዝርዝሩ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ትናንት አቃቢ ህግ የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት አባላትንና ደጋፊዎችን ያጠቃልለው የሃያ ሁለቱ ተከሳሾች ክስ በዝግ ችሎት እንዲታይ ያቀረበውን ጥያቄና የተከሳሾች ጠበቆች ያቀረቡትን መቃወሚያ ክርክር እንደመረመረ ገልጿል። በዚሁ መሰረት አቃቢ ሕግ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል ላቀረበው ጥያቄ በዋና ምክንያትነት የሰጠው የምስክሮቹን ደህንነት እየተመረኮዘ መሆኑን ፍርድ ቤቱ አስታውሷል። ለምስክሮቹ ደህንነት ዋስትና መስጠት በሕግ የተደነገገ ቢሆንም ለዚህ ዋስትና አማራጩ ዝግ ችሎት ብቻ እንዳልሆነም ፍርድ ቤቱ አትቷል። በሌላ በኩል ደግሞ የተከሳሽ ጠበቆች የአቃቢ ሕግን ጥያቄ ሲቃወሙ የክርክራቸው መሠረት የቀረበው ጥያቄ ከሕገ መንግሥታዊ ድንጋጌዎች የሚቃረን መሆኑ እንዲሁም የምስክሮቹ ደህንነት ለአደጋ የተጋለጠ ለመሆኑ በማስረጃ ያልተደገፈ መሆኑንና የመሳሰሉትን ፍርድ ቤቱ አውስቷል። በተለይም ክርክሮች በዝግ ችሎት የሚደረግባቸው አግባቦች የተከራካሪዎቹን የግል ሕይወት፣ የሕዝብን የሞራል ሁኔታና የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል የሚለውን ሕገ መንግሥታዊ ድንጋጌ በማስታወስ የአቃቢ ሕግ ክርክር ይህን የሕገ መንግሥት ድንጋጌ መሠረት ያላደረገ መሆኑን ገልጸዋል። ስለሆነም ጥያቄው የሕግም ሆነ የአመክንዮ መሠረት የሌለው በመሆኑ ፍርድ ቤቱ የአቃቢ ሕግን ጥያቄ በሙሉ ድምፅ ውድቅ ማድረጉን ገልጾ ክርክሩ በመደበኛው ሁኔታ እንዲቀጥል አዟል። አቃቢ ሕግም ዛሬ ከረፋዱ አምስት ሰዓት ጀምሮ ምስክሮቹን ማሰማት ጀምረዋል። አቃቢ ሕግ በተከሳሾቹ ላይ አርባ ሶስት ምስክሮችን የቆጠረ መሆኑንና እስከ ህዳር አስራ ሶስት ቀን ሁለት ሺ ዘጠኝ ዓመተ ምህረት እነዚህ ምስክሮች ተሰምተው እንደሚያበቁ ይጠበቃል። አቃቢ ሕግ በኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት በአቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ በሀያ ሁለት ተከሳሾች ላይ የሽብር ወንጀል ክስ የመሰረተባቸው ከዛሬ ሰባት ወር በፊት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሁለት ተጨማሪ ትውልደ ሶማሊያ አሜሪካውያን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ ድጋፍ ለማድረግ አሲረዋል በሚል ክስ የእስራት ቅጣት ተፈርዶባቸዋል። ሃናድ ሙሴ የተባለ የ21 ዓመት ዕድሜ ወጣት ሚኒሶታ ውስጥ ከተከሰሱት ዘጠኝ ጓደኛሞች መካከል አንዱ ነው። ከጽንፈኛው ቡድን ጋር ለመቀላቀል አሲረዋል በሚል ክስ በያዝነው ሳምንት ለፍርድ ቀርበዋል። ትላንት ሐምዛ አህመድ የተባለው የ21 ዓመት ዕድሜ ትውልደ ኢትዮጵያ ኦሮሞ ተከሳሽ የ15 ዓመታት እስራት ተፈርዶበታል። ናጅ አህመድ ኢብራሂም የተባሉት አባቱ የተሰማቸውን ገልጸዋል። እኔ ይህን ያህል ከባድ ቅጣት አልጠበቅኩም ነበር። ሆኖም ይህ መንግሥት ከዚህ ዓይነት ክፉ ቦታ ለማስመለስ በመቻሉ ማመስገን እፈልጋለሁ። ልጅ የተሳግቶለት እዚያ ሄዶ ቢሆን ኖሮ ለሕይወቱ አደጋ ነበር። እንግዲህ ከወለዱት ልጅ ቅርና ከሌላም ሰው ጋር ቢሆን ለአስራ አምስት ዓመታት ያህል መራራቅ በጣም ረጅም ጊዜ ስለሚሆን ያው እግዚአብሔር ያለ ጊዜ እንገናኝ ይሆናል። ለማስተላለፍ የምፈልገው ነገር ቢኖር ግን ማንም ሰው ልጆቹ የት እንደሚውሉ እንዲያውቅ ያስፈልጋል የሚል ነው። ሙሴ አህመድ ና ሁለት ሌሎች ሰዎች አቻምና ህዳር ወር ላይ በግሪስ በኩል ወደ ሶሪያ ለመሄድ ኒውዮርክ ከተማ ውስጥ አይሮፕላን ከተሳፈሩ በኋላ የፌዴራል ስለላ ሰራተኞች ከአይሮፕላኑ አስወጥቶ ያዟቸው። አቃቤን ህግ እንደሚሉት ጓደኛሞቹ ጽንፈኛ ቡድን ጋር ለመቀላቀል እርስ በራሳቸው እየተመላመሉ ናቸው። ከእነሱም የተወሰኑት ሶሪያ ገብተዋል። ዘጠኙ ግን ሳይሳካላቸው ተይዘው ለፍርድ ቀርበዋል። ባለፈው ሰኞ ሶስት ሌሎች ትውልድ ሶማሊያ አሜሪካውያን እስራት ተፈርዶባቸዋል። አራት ሌሎች ደግሞ ገና ይፈረድባቸዋል። ቢቢሲ በዓለም ዙሪያ የሚያቀርበውን የዜና አገልግሎት ስርጭት አድማስ እንደሚያሳድግ ዛሬ ይፋ አድርጓል። እንደ አውሮፓውያን የዘመን አቆጣጠር ከ ሺህ ዘጠኝ መቶ አርባዎቹ አንስቶ በግዝፈቱ የመጀመሪያ መሆኑ በተነገረለት በዚህ እቅዱ የመገናኛ ብዙኃን ነፃነት አደጋ ላይ የወደቀባቸው ያላቸውን አገሮች ጨምሮ ገለልተኛ የጋዜጠኝነት አሰራሩን ለተጨማሪ ሚሊዮኖች ለማድረስ የታለመ መሆኑን ቢቢሲ በዛሬ ዕለት ባወጣው ጋዜጣዊ መግለጫ አስታውቋል። አዲሱ ስርጭት አማርኛን ኦሮምኛንና ትግርኛን ጨምሮ የስድስት የአፍሪካ ቋንቋዎችን ያካተተ መሆኑንም መግለጫው አመልክቷል። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርባል። የዛሬዋ ቀን ለቢቢሲ ታሪካዊ ናት። ከ ሰማንያ ዓመታት ወዲህ ታይቶ የማያውቅ መጠነ ሰፊ የስርጭት አድማስ ያስተዋወቀበት ያሉት የኩባንያ ዋና ዲሬክተር ቶኒ ሆል ናቸው። የብሪታንያው ብሮድካስቲንግ ኩባንያ ቢቢሲ ዓለም አቀፍ አገልግሎት በአፍሪካ ቋንቋዎች የምዕራብ አፍሪቃውን የፈረንሳይኛ ቋንቋ ፒድጌን፣ የናይጄሪያውን የዩሩባና የእግቦ ቋንቋዎች እንዲሁም አማርኛ፣ ኦሮምኛና ትግርኛን ያካተተ ሲሆን ሌሎቹ ስርጭት የሚጀመርባቸው አምስት የዓለም ቋንቋዎች ደግሞ አራቱ በህንድ የሚነገሩ ናቸው፤ ጉጅራቲ፣ ማራታይ፣ ፑንጃቢና ቱሉጉ እንዲሁም ኮሪያኛ ናቸው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ባስተዋወቀው ፓፕ አፕ ወይም ብልጭታ በተሰኘው በፌስቡክ አማካኝነት ብቻ በሚሰራጨው የዜና አገልግሎቱ እንዳገኘ የገለጠውን አመርቂ ውጤት ተከትሎ በታይላንድ ሙሉ የዲጂታል ስርጭት ዛሬ የጀመረው የቢቢሲ ዓለም አቀፍ አገልግሎት በሶማሊያ የቴሌቪዥን ስርጭቱን እንደሚያስፋፋ፣ በናይጄሪያ አዲስ የዲጂታል ሞባይል ስርጭት እንደሚጀምር እንዲሁም ከሰራ ከሳሐራ በታች በሚገኙ የአፍሪካ ሀገሮች ከአገሬው የቴሌቪዥን ጣቢያዎች ጋር በመተባበር ከሰላሳ በላይ አዳዲስ የቴሌቪዥን ፕሮግራሞችን እንደሚጀምር አስታውቋል። የጦርነት ይሁን አብዮት፣ ዓለም አቀፍ ለውጥ ይሁን ሌላ ዜናዎች፣ በዓለም ዙሪያ ያሉ አድማጮቻችን ዓለም በምናቀርበው ተአማኒና ነጻ የዜና አገልግሎት ይተማምናል ሲሉ የቢቢሲ ወርልድ ሰርቪስ ዓለም አቀፍ አገልግሎት ዲሬክተር ፍራንሲስካ አንስወርስ የክፍላቸውን የቀደመ ክንውን አወድሰው በሀያ አንደኛው ክፍለ ዘመን ይበልጥ ሳይሆን ያነሰ የንግግር የመገናኛ ብዙኃን ነጻነት በነገሰባቸው አካባቢዎች ተፈላጊ ሆነን ለመቀጠል እንሰራለን ብለዋል። የዛሬው የቢቢሲ ስርጭት አድማስ መስፋት ዜና የተሰማው የብሪታንያ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2019 እስከ 2020 ባለው የበጀት አመት ለቢቢሲ ዓለም አቀፍ አገልግሎት የፈቀደውን የ289 ሚሊዮን ፓውንድ የ359 ሚሊዮን ዶላር ማለት ነው በጀት ተከትሎ ነው። በአሁኑ ወቅት በዓለም ዙሪያ በ29 ቋንቋዎች በሚያሰራጨው የዜና አገልግሎት ቢቢሲ የ246 ሚሊዮን ተመልካቾችን በየሳምንቱ ይደርሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር የካቢኔ አባላት አካል የሚሆነው ማን ነው በሚባልበት በአሁኑ ወቅት በቡድናቸው መካከል ሽኩቻ እንዳለ እየተገለጸ ነው። ትራምፕ ትላንት ማታ በትዊተር ባስተላለፉት መልእክት ግን የአንድ ሳምንት ጊዜ ያስቆጠረው የስልጣን ሽግግር በጥሩ መልክ እየተካሄደ ነው ብለዋል። የካቢኔ አባላት የሚሆኑትንና በሌሎች በርካታ ቦታዎች ስለሚሰየሙት ሰዎች በምወስንበት በአሁኑ ወቅት በጣም በተደራጀ ሂደት እየተንቀሳቀሰ ነው። በመጨረሻም የሚሰየሙት እነማን እንደሆነ የማውቀው እኔ ብቻ ነኝ ሲሉ በትዊተር አስታውቀዋል። የብሔራዊ ጸጥታ ባለስልጣን የነበሩት ሪፑብሊካዊ ኤሌት ኮሆን ወግ አጥባቂዎች በትራምፕ አስተዳደር ውስጥ እንዲያገለግሉ አልመክርም ሲሉ የጻፉት ጠንካራ ነቀፌታ አዘል ጽሁፍ ቀደም ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ ወጥቶ ነበር። በድኅረ ምርጫ ሽግግር ወቅት ምንጊዜም ቢሆን በሂደት የሚስተካከል የስርዓት መጋደል ይኖራል ይሆንና፣ ይህ የተለመደው አይነት ሽግግር አይደለም። የትራምፕ አስተዳደር ራሱ የመደበኛ አይነት አስተዳደር አይሆንም ሲሉ ባቀረቡት ጽሑፍ አስገንዝበዋል። ትራምፕ ካሸነፉ በኋላ ከቻይና፣ ከሩሲያ፣ ከብሪታንያ፣ ከሳውዲ አረቢያ፣ ከጃፓን፣ ከአውስትሬሊያ ና ከኒው ዚላንድ ከሚገኙባቸው በርካታ የዓለም መሪዎች ጋር እንደተነጋገሩ ገልጸዋል። በመጨረሻም ፕሬዚደንት ባራክ ኦባማ ዛሬ ከፍተኛ ግምት የተሰጠውን የውጭ ፖሊሲ ንግግር ለማሰማት የምዕራቡ ዲሞክራሲ ቀንዲል የምትባለውን አቴንስ መርጠዋል። ፕሬዚደንቱ በስልጣን የቆዩባቸውን ስምንት ዓመታት ወደ ኋላ መለስ ብለው በማስታወስም በተዘዋወሩባቸው በርካታ የዓለም ሀገሮች መብቶች እንዲከበሩ ከፍተኛ ፍላጎት መኖሩን ተገንዝቤያለሁ ብለዋል። እነዚህ መሰረታዊ ዓለም አቀፍ ስሜቶች ደግሞ በእያንዳንዱ ሰው ልብ ውስጥ የሚነድ እሳት ነው ሲሉ አስረድተዋል። ወደ ሀገራቸው ወቅታዊ ሁኔታ በመመለስም በዩናይትድ ስቴትስ ሰላማዊ የሥልጣን ሽግግር አስፈላጊነት ላይ ጫና ሰጥተዋል። ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎርስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎርስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ህዳር 7 ቀን 2009 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ዜናዎች ይቀርባል። በአገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተረጎምም ሲሉ የኦሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምፅ እንዳስረዱት እስከ ትላንትናው ዕለት ድረስ የምክትላቸውን ጨምሮ አራት የፓርቲው አመራሮች ዲንካ ከተማ ውስጥ ታስረዋል። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለሁለት ሳምንታት ታስረው እንደነበረ የገለጹት ሊቀመንበሩ ይሄኛውም ከአስቸኳይ አዋጁ ጋር በተገናኘ ሊሆን እንደሚችል ገልጸዋል። በተቃዋሚ መሪው የተጠቀሰው ደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው ዝርዝር ውስጥ አልተካተተም። እስክንድር ፍሬው ዝርዝሩን ይዟል፣ አሁን ይቀርባል። የተቃዋሚ መሪው እንዳሉት በኢትዮጵያና ኬንያ እንደዚሁም ደቡብ ሱዳን ድንበር ላይ የሚገኘውና 16 ብሔር ብሔረሰቦች የሚኖሩበት የደቡብ ኦሞ ዞን ከማዕከል ርቆ የሚገኝ አካባቢ ነው። በዚህ ምክንያት ጭምር በአገሪቱ የሚወጡ አዋጆች በትክክል እንደማይተገበሩም ነው የኦሞ ሕዝቦች ዲሞክራሲያዊ ህብረት የተባለውን ፓርቲ በሊቀመንበርነት የሚመሩት አቶ ግርማ በቀለ ያስረዱት። በሚያዚያ 2008 ዓ.ም የጸረ ሽብር አዋጁን መውጣት ተከትሎ የአመራር አባሎቻቸው ለሁለት ሳምንታት ታስረው መለቀቃቸውን አስታውሰዋል። የአስቸኳይ ጊዜ አዋጅ መውጣቱን ተከትሎ ደግሞ እስከ ትናንትና ሁለት ድረስ የእርሳቸውን ምክትል ጨምሮ አራት የአመራር አባሎቻቸው በድንገት መታሰራቸውን ያብራሩት ሶስቱ አባላቶቻችን በአምስት ዜሮ ሶስት ዜሮ ዘኝ የታሰሩት ከጅንካ ከተማ ነው። ህዳር አምስት አዎ፣ እነዚህም እንግዲህ የድርጅታችን ምክትል ሊቀመንበርና የዞኑ ጽህፈት ቤት ተጠሪ አቶ አለማየው መኮንን ቢጣ በመምህርነት በዚያው ከተማ ውስጥ የሚያገለግል ነው። ሁለተኛው የዞኑ የስራ አስፈጻሚ ኮሚቴ የድርጅታችን የሆነው አቶ ዳዊት ካፕቲመር ነው። ሶስተኛው ከዚህ በፊት የመያድና የአንድነት የዞን ተጠሪ ሆኖ ሲሰራ የነበረ አሁን የከተማው ነዋሪ የሆነ አቶ ሱሌሽ ጌታቸው ናቸው። በህዳር አምስት ሁለት ሺ ዘጠኝ የታሰሩት እንደዚሁ። በሚቀጥለው ቀን ህዳር ስድስት ማለት ነው አቶ ዘሪሁን የቤዞ ትናንት ማለት ነው። አዎ እንደዚሁ ታስሯል። ምንድነው ኃላፊነታቸው? አቶ ዘሪሁን የቤዞ አባል ናቸው። እና ከታሰሩበት ጊዜ ጀምሮ እስከዚህ ሰዓት ድረስ ም የተጠየቁት የታሰሩበት የተጠረጠሩበት ወንጀልም ባልተነገረበትና ና ባልተገለጸላቸው ሁኔታ ላይ ስለሆነ እኛ በቀጥታ ይህ ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው ብለን እንድናስብ ተገደናል። እዚህ ላይ ከቤታቸው ተወስደው እንግዲህ የት ነው የሚገኙት? የትኛው ማረሚያ ቤት ነው ያሉት? እዛው ጅንካ ከተማ ውስጥ ነው። አዎ የጅንካ ከተማ የከተማ ፖሊስ ጣቢያ ውስጥ ነው ያሉት። እንግዲህ ምናልባት የአስቸኳይ ጊዜ አዋጁ ጋር የተገናኘ ሊሆን ይችላል ብለዋል። ይህን በተመለከተ እንግዲህ እንደዚህ አይነት ጉዳዮችን የሚከታተለው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ነው። ይሄ ቦርድ በአስቸኳይ ጊዜ አዋጅ ምክንያት የታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ይፋ ማድረግ ና የታሰሩበትን ምክንያት የመግለጽ ግዴታ እንዳለበት በዚህ በሕገ መንግሥቱ ተገልጿል። አሁን ከሕገ መንግሥቱ ላይ እያነበብኩ ነው መጠይቀውት ና ከዚህ አንጻር የሚመለከታቸውን ይሄ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድን ጨምሮ የሚመለከታቸውን ለማናገር ያደረጋችሁት ጥረት አለ ወይ? አሁን ደብዳቤ አዘጋጅተን ለዚህ መርማሪ ቦርድ ና ለኢትዮጵያ ሰብአዊ መብት ኮሚሽንም ለማስገባት ደብዳቤው ዝግጁ ነው። በዛሬው ቀን ይገባል ብለን እንጠብቃለን። ምንድነው የጠየቅነው? ሁልጊዜ ዞናችን ከማዕከል በጣም ርቆ የሚገኝ በመሆኑና ኋላ ቀርና በትራንስፖርት ረገድ እምብዛም ስለሆነ አዋጆች በወጡ ቁጥር ይህ የአስቸኳይ ጊዜ አዋጅን በተመሳሳይ ሁኔታ በክልሉ አዋጁ ትክክለኛ ትርጉም መሰረት እየተተገበረ አይደለም። በተቃዋሚ መሪው የተጠቀሰው የደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው አካባቢዎች ዝርዝር ውስጥ አልተካተተም። ከ11 ሺህ በላይ ግለሰቦች በስድስት ማዕከላት በቁጥጥር ስር መዋላቸውን ኮማንድ ፖስቱ ሰሞኑን አስታውቋል። ተጠርጣሪዎቹ በአዋሽ፣ በጦላይ፣ በዝዋይ አላጌ፣ በዲላና ይርጋለም እንዲሁም በባህር ዳርና በአዲስ አበባ በሚገኙ ማዕከላት እንደሚገኙም ነው የገለጸው። በአዋሽ ማዕከል የሚገኙ 1174 ተጠርጣሪዎች ከፊንፊኔ ዙሪያ፣ ከሰሜን ሸዋ፣ ከምዕራብ አርሲና ከምስራቅ ሸዋ ዞኖች፣ በጦላይ ማዕከል የሚገኙ 4329 ተጠርጣሪዎች ደግሞ ከቄለም ወለጋ፣ ከአርሲ፣ ከምራ ከባሌ አርሲና ከምስራቅ ሸዋ የተያዙ መሆናቸውንም ጠቅሷል። እንደ ኮማንድ ፖስቱ በዝዋይ አላጌ ማዕከል የሚገኙ 3048 ተጠርጣሪዎች ከጉጂ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌ ዞኖች ዲላና ይርጋለም የሚገኙ 2114 ተጠርጣሪዎች ደግሞ ከጌዶ አካባቢ የተያዙ ናቸው። በባህር ዳር ማዕከል የሚገኙ 532 ተጠርጣሪዎች ከሰሜን ጎንደር፣ ከደቡብ ጎንደር፣ ከምስራቅ ጎጃምና ከአዊ ዞኖች፣ በአዲስ አበባ ማዕከል የሚገኙ 410 ተጠርጣሪዎች ደግሞ ከአዲስ አበባ ከተማ የተያዙ መሆናቸውንም አመልክቷል። በየማዕከላቱ የሚገኘው የተጠርጣሪዎች ስም ዝርዝር በየክልሉ መስተዳድሮች አማካኝነት ለዞኖችና ወረዳዎች ተልኮ የሚለጠፍ መሆኑን፣ ቤተሰቦችም የተጠርጣሪዎቹ ስም ከተገለጠ ጀምሮ ባሉበት ቦታ በመገኘት መጠየቅ እንደሚችሉ አስታውቋል። ኮማንድ ፖስቱ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልላዊ መንግሥት በምሥራቅ አርሲ ዞን በሽርካ ወረዳ ነዋሪ የሆኑ አቶ ጀማል ሁሴን የተባሉ ግለሰብ ሦስት ልጆቻቸው በታጣቂዎች እንደተገደሉባቸው ለአሜሪካ ድምፅ አፋን ኦሮሞ ዝግጅት ክፍል ገልጸዋል። ምናልባት በሕይወት ኖሬ አእምሮዬ ትክክል ከሆነ ልጆቼ ምን አደረጉህ ብዬ መንግስትን እጠይቃለሁ፣ እጠይቅ ይሆናል ብለዋል። የወረዳው አስተዳዳሪ ሁኔታውን በስልክ ከመስማት ውጪ በአካባቢው ስለሌለሁ የማውቀው ነገር የለም ብለዋል። በዚህ ዞን ሌላ ወረዳ ውስጥ ተጨማሪ ግድያ መፈጸሙን ነዋሪዎች ተናግረዋል። ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ አሰናድተዋለች። በምስራቅ አርሲ ዞን ሺርካ ወረዳ ጎቤሳ ዜሮ አንድ ቀበሌ ውስጥ ሶስት ወንድማማቾች ይኖሩበት ከነበረበት ቤት ውስጥ አውጥተው ታጣቂዎች እንደ ገደሏቸው የአካባቢው ነዋሪዎችና ወላጅ አባታቸው ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ተናግረዋል። አቶ ጀማል ሁሴን የወጣቶቹ አባት ናቸው። ልጆቻቸው መረሃቡ ጀማል እድሜው 26 ቶላ ጀማል እድሜው 24 እንዲሁም አብዲሳ ጀማል እድሜው 20 ዓመት እንደነበር ይናገራሉ። አቶ ጀማል እንደሚሉት እርሳቸው የሚኖሩት ገጠር ነው። ልጆቻቸው ግን በትምህርትና በስራ ላይ ስለተሰማሩ በሺርካ ወረዳ ጎቤሳ በተባለች ከተማ ቤት ሰርተውላቸው እዛው በመኖር ላይ ነበሩ። አቶ ጀማልና ባለቤታቸው ሶሌ ፈረቀሳ በተባለ ገጠር ቀበሌ ይኖሩ እንደነበርና መስከረም ሰላሳ ሁለት ሺ ዘጠኝ የልጆቻቸውን መገደል እንደሰሙ ይናገራሉ። ሰዓቱ በሶኮ ልጆቼ አስራ አንድ ሰዓት ላይ እንደ ተገደሉ መስከረም ሰላሳ ምሽት አንድ ሰዓት ላይ ነገሩኝ። ወዲያውኑ ወደ መኖሪያቸው መጣሁ። ስደርስ የሦስቱም አስከሬን እዚያው የተገደሉበት ግቢ ውስጥ ነበር ያለው። ከዚያ ሰዎች እንዲረዱኝ ጠይቄ አስከሬናቸውን ወደ ቤት አስገባ ነው። እዚያው አደርን። ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ ወጣቶቹ መስከረም ሰላሳ ሁለት ሺህ ዘጠኝ ዓመተ ምህረት ከቀኑ 11 ሰዓት አካባቢ ታጣቂዎች ወደ ቤታቸው መጥተው ወደ ደጅ ካወጧቸው በኋላ እንደ ገደሏቸው ይናገራል። የመንግሥት ኃይሎች ናቸው። ሰው መርቶ ይዟቸው መጣ። ልጆቹ የጠየቁት ነገር የለም ሶስቱንም ከቤት አውጥተው ገደሏቸው እኚሁ ግለሰብ እንደሚሉት የሶስቱ ወንድማማቾች አባት አቶ ጀማል ሁሴንና እናታቸው ሀዘኑ መሪር ከመሆኑ የተነሳ ራሳቸውን እንዳይገድሉ ተሰግቶ እጆቻቸው ታስሮ እየተጠበቁ እንደሆነ ይናገራሉ የሟቾች አባት አቶ ጀማል ሀዘናቸውን ለመግለጽ አቅም እንዳጡ ይገልጻሉ እንጅራ ፊነሌ ቃምኒ ከናሊ መቼም በሕይወት አለን። ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እምባ ከዐይናችን ደርቆ አያውቅም። ቤተሰቢያ አንድ ነገር አያውቅም። አእምሮአችንና ህሊናችን ዞሯል። ሦስቱ ልጆቼ የኦሮሞ ልጆች ናቸው። ያለምንም ጥፋት ኦሮሞ ስለሆኑ ብቻ ገደሉብኝ። ልጆቼ ለምን እንደተገደሉ የነገረኝ ባለሥልጣንም ሆነ መከላከያ ሠራዊት የለም ያሉት አቶ ጀማል፣ ሌሎች ትንንሽ ልጆች ቢኖሩኝም ደርሰውልኝ የሚጦሩኝ የሚረዱኝ እነኚህ ሶስቱ ነበሩ። ራሳቸውንም የቻሉት እነርሱ ነበሩ። ምን ላድርግ? ለራሴ በምኖርበት የገጠር ቀበሌ ውስጄ ቀበርኳቸው። ከእኔ ጋር ህዝብ ወጥቶ ቀበራቸው ይላሉ። ገሩ ሰሙንክ የሌሊት ኪንጅሩ ሶቤቴሌ ዋላሌ እኔም አእምሮዬ ዞሯል። አዋቂ አላዋቂ ሆኛለሁ። ምንም ማለት አልችልም። አቅም የለኝም። እኔንም ሕዝቡ እጄን አስሮ ይጠብቀኛል። እስቲ እግዚአብሔር አላህ ያሳያችሁ። እኔን ሰው ነው የሚጠብቀኝ። እናታቸው ደግሞ ልትሞት ነው፣ ነገ ማደሯን አላውቅም። እኔም ከሞት የምቀር አይመስለኝም። ምናልባት በሕይወት ኖሬ አይምሮዬ ትክክል ከሆነ መንግሥትን ምን አደረጉህ፣ ስለ ልጆቼ ምን አስተያየት አለህ ብዬ ጠይቅ ይሆናል ይህም አይምሮዬ ሲስተካከል ከሁሉም በላይ ደግሞ በሕይወት ከኖርኩ እኔም ልጆቼን ወደ ሞት እየተከተልኳቸው ነው ይላሉ አቶ ጀማል። በምስራቅ አርሲ ዞን ውስጥ በየደረጃው ያሉትን እንዲሁም የፖሊስ ቢሮን ለማነጋገር ለቀናት ያደረግነው ጥረት አልተሳካም። በመጨረሻ ግን ከወረዳው አስተዳደር አቶ ሲራጅን አግኝተን ተፈጸመ ስለተባለው ሰዎች ግድያ ጠይቀናቸው ነበር። ስለ ጉዳዩ አላውቅም አሁን ባሌ ነው ያለሁት በሞቱበት ጊዜም እዚያ ስለ ነበርኩ አላውቅም እረፍቱ ስጄ ከአካባቢው ከወጣሁ ከአንድ ወር በላይ ሆነኝ ቤተሰብ ታሞብኝ ነው የሄድኩት ነገሩን እንዳንቺው በስልክ ሰምቻለሁ የማውቀው ነገር ግን የለም በድንገት ተጠርቼ ስለሄድኩ በእኔ ቦታ ሌላ ሰው ለጊዜው ተተክቶ ይህ ስራ አይስራ አላውቅም። በሌላ በኩል በምስራቅ አርሲ ዞን ሮቤ ወረዳ ሰዲግ ከተማ ውስጥ የሶስት ልጆች አባትና የ28 ዓመት ወጣት አቶ አብደላ ማማ የአስቸኳይ ጊዜ አዋጁ በታወጀበት ቀን ከመንግስት ኃይሎችና ከአካባቢው ፖሊሶች በደረሰበት ድብደባ ለሁለት ቀናት ከታመመ በኋላ ሕይወቱ ማለፉን ከነዋሪዎች ውስጥ ማንነቱን እንዳንገልጽ የጠየቀ ሰው ተናግሯል። በዕለቱ ሰላማዊ ሰልፍ ለምን ወጣችሁ ብለው፣ በተጨማሪም የቀበሌ ባለሥልጣኖች ከታጣቂዎች ትጥቅ ለማስፈታት ሞከራችሁ ብለው ብዙዎችን ደብድበው ነበር። አብደላ በደረሰበት ድብደባ ሁለት ቀናት ታሞ ሞተ። ይህ ሰላማዊ ሰልፍ የተካሄደው የአስቸኳይ ጊዜ አዋጁ በታወጀበት ቀን ነበር ያለው ይህ የአካባቢው ነዋሪ፣ አቶ አብደላም የተደበደበው እዚያው ሰላማዊ ሰልፉ ላይ እንደነበር ይናገራል። አቶ አብደላ ተደብድቦ ወደ ቤት ከመጣ በኋላ ወደ ሆስፒታል ለመውሰድ የአካባቢው ሰው ፈርቶ እንደነበር ገልጾ ሕይወቱም ካለፈ በኋላ የቀብር ስነስርዓቱ ለስሙ እንጂ በአግባቡ እንዳልተከናወነ ይናገራል። እነዚህን ጉዳዮች በተመለከተ ከሌሎች የአካባቢው ባለስልጣናትና አመራሮች መረጃ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በዚህ ጉዳይ ላይ ምላሽ የሚሰጡን ከሆነ ጥረታችንን እንቀጥላለን። አሁን ደግሞ ወደ ኬንያ እናመራለን። የኬንያ መንግስት ግዙፉን የዳዳቤ ስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር ይዞታል። በካምፑ የሚበዙት ሶማሊያውያን የሆኑ ወደ 300 ሺህ የሚጠጉ ስደተኞች ተጠለዋል። የኬንያ የሀገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱን ሂደት ግን ይቀጥላል ማለታቸውን ጠቅሶ ከናይሮቢ መሐመድ የሱፍ ያጠናከረውን ዘገባ ቆንጅታ የታቀርበዋለች። የኬንያ የአገር ግዛት ሚኒስትር ጆሴፍን ካሴሪ አገራቸው የዳዳብን የስደተኛ ካምፕ የመዝጋቱን ውሳኔ በይደር እንደያዘችው አስታውቀዋል። በግዙፉ የስደተኛ ካምፕ በአሁኑ ወቅት ወደ 280 ሺ የሚገመቱ የሚበዙት ሶማሊያውያን ስደተኞች ይኖራሉ። ዛሬ ሚኒስትሩ ናይሮቢ ውስጥ ለጋዜጠኞች በሰጡት ቃል የኬንያ መንግስት እቅዱን ያዘገየው የተባበሩት መንግስታት ድርጅት የስደተኛ ጉዳዮች ኮሚሽነር እና የሶማሊያ መንግስት ባቀረቡለት ጥያቄ ምክንያት መሆኑን አመልክተዋል። an eventual closure of the david g complex by 6 months however መንግስት በስድስት ወር ጊዜ ውስጥ የሶማሊያን ስደተኞች በሙሉ ወደ ሀገራቸው መልሶ ሲያበቃ መጠለያ ሰፈሩን ለመዝጋት ይዞት የነበረውን የጊዜ ገደብ እንዲያራዝም የቀረበለትን ጥያቄ መቀበሉን ላስታውቅ ወዳለሁ። ፈቃደኛ የሆኑትን የመመለሱ እንቅስቃሴ ግን ሳይስተጓጎል ይቀጥላል። ሚኒስትሩ ይህን ባስታወቁበት ወቅት የዩኤንኤችሲአር ባለስልጣናትና የሶማሊያ መንግስት ተወካዮችም ተገኝተዋል። የኬንያ መንግስት ባለፈው እንደ አውሮፓውያን አቆጣጠር ግንቦት ውስጥ ነበር ዳብን በዚህ ህዳር ወር መጨረሻ እንደሚዘጋ ያስታወቀው እንደ አውሮፓውያን አቆጣጠር በ1991 ዓ ም ሶማሊያ የሙሐመድ ዚያድ ባሬ አገዛዝ ወድቆ የእርስ በርስ ጦርነት ውስጥ በገባችበት ወቅት የተከፈተው የዳዳቡ ካምፕ ተስፋፍቶ ወደ አራት መቶ ሺህ የሚገመቱ ስደተኞችን አስጠልሎ ቆይቷል። የኬንያ የጸጥታ አካላት ካምፑ ጽንፈኛው ቡድን አልሸባብ እየተንቀሳቀሰበት በመሆኑ ጸጥታችን ላይ አደጋ ደቅኗል በማለት በተደጋጋሚ ሲወተውቱ ቆይተዋል። ባለፉት ቅርብ ወራት ታዲያ ብዙ ሺህ ሶማሌ ስደተኞች ወደ ሀገራቸው ተመልሰዋል። ሆኖም ምግብ፣ መጠለያ፣ ንጹህ ውሃና ትምህርት ቤትን የመሳሰሉት መሰረታዊ አገልግሎቶች አልተሟሉልንም በማለት አማረዋል። የኬንያው የአገር ግዛት ሚኒስትር ሀገራቸው የቀደመውን ውሳኔ እንደገና ያጤነችው በሶማሊያ ባለው ፖለቲካዊና የጸጥታ ሁኔታ ምክንያት እንደሆነ ተናግረዋል። አልሸባብ በደቡቡና በማዕከላዊ ሶማሊያ ስፋት ያለው አካባቢ እንደያዘ ነው። ከመንግስቱ ኃይሎችና ኬንያም ከምትሳተፍበት የአፍሪካ ህብረት ሰራዊት ጋርም መዋጋቱን ቀጥሏል። በኬንያ የሶማሊያ አምባሳደር ጀማል ሞሐመድ ሀሰን ሀገራቸው ዳዳብ ያሉትን ዜጎቿን የመቀበል አቅም እንደሌላት ይናገራሉ ኦል ወር ሶማሊያን በተመለከተ እኛ ዜጎቻችንን ለመቀበል ፍቃደኛም ዝግጁም መሆናችንን ለዓለም ለማሳወቅ እንፈልጋለን። በሀገር ውስጥ ያለውን የመቀበል አቅም መጠናከሩን፣ ተመላሾቹን በተመቻቸ ሁኔታ ለመቀበል ዝግጅቱ መጠናቀቁን ለማረጋገጥ ስለፈለግን ብቻ ነው ጊዜው እንዲራዘም የፈለግ ነው። የኬንያው ሚኒስትር እንዳስረዱት አዲስ የወጣው የጊዜ ገደብ በሚቀጥለው ግንቦት ወር ሲደርስ ወደ ሀገራቸው ያልተመለሱ ሶማሊያውያን ስደተኞች ካሉ ወደ ሌሎች ካምፖች እንዲዛወሩ ይደረጋል። አምነስቲ ኢንተርናሽናል የኬንያ መንግስት ዳዳብን የመዝጋቱን መርሃ ግብር ማራዘሙን በደስታ ተቀብሏል። ሆኖም መንግስቱ ስደተኞችን በግድ የመመለስ እቅዱን እንዳለ መሰረዝ አለበት ሲል ተማጽኖ አቅርቧል። ኬንያ በሶማሊያ ስደተኞች ቀውስ እና በክልላዊ ጸጥታ ላይ የሚነጋገር የምስራቅ አፍሪቃ ልማት በይነ መንግስታት ባለስልጣን ኢጋድ ልዩ የመሪዎች ስብሰባ ከጥቂት ሳምንታት በኋላ ታስተናግዳለች። ከመጨረሻዊ መጽሔት ዘገባ ላይ ደርሰናል። አድማጮች ከሁለት ወር ባነሰ ጊዜ ውስጥ ዶናልድ ትራምፕ አርባ አምስተኛው የዩናይትድ ስቴትስ ፕሬዚደንት ሆነው ቃለ መሃላ ላይ ይፈጽማሉ። ታዲያ ትራምፕ ሁለት ወሳኝ ነገሮችን እንደምን እንደሚያቻችሉ ፈተና ሆኖባቸዋል አንዱ በምርጫ ዘመቻው ወቅት ለደጋፊዎቻቸው የገቡት ቃል ኪዳን ሲሆን ሌላው ደግሞ በዚያ በከፋፋይ ዘመቻ ወቅት አገሪቱ ላይ የደረሰውን ቁስል ማዳን ናቸው። የቪኦኤ ብሔራዊ ዜና አቀባይ ጂም መሎን ያደረሰንን ዘገባ አዲሱ አበበ ያቀርበዋል። የዩናይትድ ስቴትስ ተመራጩ ፕሬዝደንት ዶናልድ ትራምፕ የዶናልድ ትራምፕ አስደናቂ የምርጫ ድል ዛሬ ድረስ ለአንዳንድ ደጋፊዎቻቸው እንደ ህልም ነው። ትራምፕም ወዲያውኑ የእርቅና የሰላም ጥሪ አይነት የድል ንግግር ነበር ያሰሙት። አሁን ጊዜው ወደ አንድነት የምንመጣበትና እንደ አንድ የተባበረ ህዝብ የምንቆምበት ወቅት ላይ ነን እላለሁ። ይሁንና ትራምፕ ድላቸውን አጣጥሞ ሳይጨርሱ በተለያዩ የዩናይትድ ስቴትስ አካባቢዎች ተቃውሞ ተቀሰቀሰባቸው በምዕራብ ኦሬገንና ካሊፎርኒያ በምስራቅ የራሳቸው ከተማ ኒውዮርክና ማሳቹሴትስ እርሳቸውም ነገሩን በቀላሉ አላዩትም ተስፋ አስቆራጭ ነገሮች ገጥመውኛል ብዙ፣ ይሄኛው ግን አስፈሪ ነው ብለዋል ትራምፕ። ድምጻቸው ስላልተሰማ ይቅርታ። ሌላው ነገር ደግሞ ከምርጫው በኋላ 60 ሚኒትስ ተብሎ በሚታወቀው የሲቢኤስ ቴሌቪዥን ፕሮግራም ላይ ቃለ ምልልስ ሲያደርጉ አናሳዎችንና ሙስሊሞችን ኢላማ ስላደረገው አስተያየታቸው የቀረበው ጥያቄ ነበር። ያንን ስሰማ ያንን ስሰማ በጣም ነው ያዘንኩት። የሚረዳ ከሆነ አቁሙ ላለሁ። በፖለቲካ የሚመጣ ክፍፍልን ማከም ወይም ማዳን አሳሳቢ እንደሆነም ፕሬዚዳንት ባራክ ኦባማ ተናግረዋል። ቀደም ሲል መጫወት የነበረበትን አላጫወሱልኝም። ከዚህ ከስቱዲዮ ይቅርታ ጠይቃለሁ። አሁን ዶናልድ ትረምፕ ያሉት ተስፋ አስቆራጭ ነው። ብዙ ጊዜ ተስፋ የሚያስቆርጡ ነገሮች ገጥመውኛል፣ ይሄኛው ግን አስፈሪ ነው ነው ያሉት። ቀደም ሲል እንዳልኩት ታዲያ በፖለቲካ የሚመጣ ክፍፍልን ማከም ወይም ማዳን አሳሳቢ እንደሆነ ፕሬዚዳንት ባራክ ኦባማ ተናግረዋል። በዘመቻው አቀንቃኞች ስጋት ላደረባቸው አናሳ ቡድኖች ለሴቶችና፣ ሌሎችም የአንድነት ምልክቶችን ማስተላለፍ በእውነት ጠቃሚ ነገር ይመስለኛል። ከድል በኋላ ያለው ፖለቲካዊ አለመረጋጋት የተከሰተው ትራምፕ አንዳንድ በአስተዳደራቸው ውስጥ የሚያገለግሉ እጩዎችን ለምሳሌ የሪፐብሊካን ፓርቲውን ሊቀመንበር ሬንስ ፕሬንስን ቤተ መንግሥት ውስጥ እልፍኝ አስከልካይ፣ አወዛጋቢውን ጋዜጠኛና አክራሪ ነጭ ብሔርተኛውን ስቴፈን ባንን ዋና የፖለቲካ አማካሪ አድርገው መመራረጥ እንደጀመሩ ነው የትራምፕ ዋና መመዘኛቸው መንግሥታቸውን እንደምን እንደሚያዋቅሩ ሲታይ ነው ይላሉ በሁለቱም የጋራ መንግሥት ጥምረት ማዕከል አባል የሆኑት ጆን ፎርቲየር። መንግሥትን የማዋቀሩ ጉዳይ ግን አሜሪካ ውስጥ ዓብይ ጉዳይ ነው። እርሳቸው ደግሞ የዚያ አካል ያልሆኑ ተወዳዳሪ በመሆናቸው ባህሉና አንድ አስተዳዳሪ ሊኖረው የሚያስፈልገው ልምድ የላቸውም። ሚስተር ትራምፕ በምርጫ ዘመቻ ወቅት ወይም አሁን ሊያመጡ የሚችሉት በሚያደርጓቸው ንግግሮችና አቀራረቦች ነው የሚሉት ደግሞ የብሮኪንግስ ተቋም ሞሊ ሬኖልድስ ናቸው። ትራምፕ ማን እንደሆኑ በምርጫው ዘመቻ ወቅት አይተናል። ከጊዜ ወደ ጊዜ ደግሞ ቀነስ ሻል ያለውን ትራምፕ እያየን ነው። ዋናው ጥያቄ ግን አሁን ወደ ዋይት ሀውስ ሲገቡ የቀድሞውን ትራምፕ የምናይበት ሁኔታ ይኖራል ወይ ነው። ወደፊት የምታይ ሆን ተመራጭ ፕሬዚዳንት ዶናልድ ትራምፕ በመጪዎቹ ሳምንታት የአስተዳደራቸውን አባላት ይፋ ያደርጋሉ ተብሎ ይጠበቃል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ዝግጅታችን ይቀጥላል። አሁን ከአድማጮች የቀረቡ አስተያየቶችን እናሰማለን። አድማጮች አሁን የቀሩን አንዳንድ ዜናዎች እናሰማለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሩሲያ ከዓለም አቀፍ የወንጀል ችሎት እንድትወጣ ወሰኑ። ፑቲን ሀገራቸው በፍጅት በስብና ላይና በጦርነት ወቅት ወንጀል በመፈጸም የተከሰሱትን ወደ ፍርድ የማቅረብ ስልጣን ካለው የወንጀል ችሎት እንድትወጣ የሚያስችል ሕግ ዛሬ ፈርመዋል። ፑቲን የፈረሙት ሰነድ በክረምሊን ድረገጽ ላይ ወጥቷል። የሩሲያ የውጭ ጉዳይ ሚኒስቴር ደግሞ ችሎቱ ተስፋ የተጣለበትን ዓላማ አላሟላም፣ እውነተኛ በሆነ መልክ ከተጽዕኖ ነጻ አልሆነም የሚል መግለጫ አውጥቷል። ዘገባዎቹ በገለጹት መሰረት ሩሲያ ከጆርጂያ ጋር ያካሄደውን ጦርነት ያካሄደችውን ጦርነት በሚመለከት ዓለም አቀፍ የወንጀል ችሎት ያሳየው አያያዝ ሞስኮን አላስደሰተም። የትቢሊሲ መንግሥት በደቡብ ኦሴሻ ሲቪሎች ላይ የፈጸመውን ተግባር አላጤንም የሚል እምነት እንዳላት ተገልጿል። ኦሴሻ የሩሲያ ደጋፊ ክልል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የአየር ንብረት ለውጥ የሚያስከትለውን ጉዳት ለማስወገድ የተደረገው ጥረት በተመራጩ ፕሬዚደንት ትራምፕ አይቀለበስም ብለዋል። ትራምፕ በአየር ንብረት ለውጥ አያምንም። ቀጣዩ ዝግጅት ዲሞክራሲ በተግባር ይላል። የምሽቱ ዝግጅት በቅርቡ እዚህ ዋሽንግተን ዲሲ የኢትዮጵያ ሀገራዊ ንቅናቄ በሚል መጠሪያ አራት የተቃዋሚ ድርጅቶች ሕብረት ሲፈጥሩ በክብር እንግድነት ከተጋበዙት ከሱልጣን ሐምፍሬ አሊ ሚራ ጋር የተደረገ አጠር ያለ ቃለ ምልልስ ይሆናል። ሱልጣን ሐምፍሬ ወደ ዩናይትድ ስቴትስ ቢመጡም በፊርማው ስነ ስርዓት ላይ ግን ጊዜያዊ የጤና እክል ገጥሟቸው አልተገኙም። ሱልጣን ሐምፍሬን፣ ግብዣውን እንዴት አገኙት? ስላቀረብኩላቸው ጥያቄ በመመለስ ይጀምራሉ። በመጋበዜ በጣም ደስ ብሎኝ ነው የተቀበልኩት። እርግጥ እርስዎ በንቅናቄው ምስረታ ላይ ባይገኙም በክብር እንግድነት ተጋብዘው እንደ አባትና ምክር ሰጪ ሽማግሌ ነው የተገኙት። ግን ከዚህ ከአርበኞች ግንቦት ሰባት ጋር ግንኙነት ማድረግ በወንጀል ሊያስጠይቅ ይችላልና ወደ ኢትዮጵያ ሲመለሱ ችግር ይገጥመኛል የሚል ስጋት አለዎት? አንደኛ ወንጀለኛ ማን ነው የሚል ጥያቄ መጠያቄ ቀድማል መሰለኝ እና ዛሬ የኢትዮጵያ ህዝብ ያለበት ሆናቴ እና የሚኖረው ኑሮ ውስጥም ከተማ ብቻ ሳይሆን ዞሬ ስለጎበኘ ወንጀለኛ ማን እንደሆነ ዛሬ የኢትዮጵያ ሕዝብ ያልተማረም የተማረም በግልጽ ያውቃል ብዬ አምናለሁ። እና ስለዚህ ለሀገር እና ለሕዝብ ጉዳይ አንዳንድ አስፈላጊ እርምጃዎች መውሰድ ዛሬ የጀመርኩት ሳይሆን ትንሽ ውዬ ያደርኩበት ነገር ስለሆነ እኔ ትክክል ሆኖ የምሰማኝና ኢትዮጵያ ህዝብ ካለበት ችግር የሚያላግብ ነገር ለመስራት የሚሞክሩ ወንድሞች ጎን ሆኜ በምክርም ሆነ አቅም በምፈቅደው ሁሉ መተባበር ለእኔ ትልቅ ክብርና ደስታ ነው። የዚህ አዲስ የተመሠረተው ንቅናቄ ዓላማ የግዛት አንድነቷ የተጠበቀ፣ ዲሞክራሲያዊ የህዝብ መብቶች የተከበሩባት የፖለቲካ ሥልጣን ከላይ እስከታች በተዋረድ ያሉትና በምርጫ የሚጨበጥ ስልጣን የሚኖራት ፌዴራላዊት ኢትዮጵያን መመስረት መሆኑ ተገልጿል። ግቡም የሽግግር መንግስት እንዲቋቋም፣ አዲስ ህገ መንግስት እንዲቀረጽና ሁሉም ዜጋ እኩል የሆነበት ስርዓት መፍጠር ነው ተብሏል። እስቲ በዚህ ላይ ያለውትን አስተያየት ይስጡኝ። ከዚህ ቀደም በሌሎችም ብዙ ጊዜ የተሞከረ ግን ዳር ያልደረሰ ነገር ስለመሰለ ነው ይህን ያነሳሁበት። አሁን ያልከው ነፃ ሆነው በእኩልነት እና በህግ የሚተዳደር ሀገርና ብሔረሰብ መፍጠር በሀገሩ ሳይፈራ ንብረቱ ሳይቀማ እና ከአያት ከአባት የወረሰውን ለልጁ ለማትረፍ የሚበቃበት ሆናቴ እንፈጥርልሃለን የሚል ተስፋ መስማቱ ራሱ ይሄ ለህዝብ ትልቅ ሞራል እና ተስፋ የሚሰጥ ነገር ስለሆነ መቼም ብዙ እንዳልከው ብዙ ሀሰትና ብዙ አታላይ ከአሁን በፊት ስላጋጠማቸው፣ አሁን ግን በተግባር ማሳየት ትንሽ ይፈልግ ይሆናል ሆኖም ግን ስለዚህ ህዝብን ያክል ነገር ደግሞ እውነት እና ውሸት ምንም ቢራቀቁበትም የኢትዮጵያ ህዝብ እስከዚህ የማይረዳ ህዝብ አይደለም። ንቅናቄው አሁን ጥሩ ስም አለው። በአጭር ጊዜ ውስጥ ብዙ ደጋፊ አትርፈዋል። እኔ እስከማውቀው እና ይሄ እንደምቀጥልና ዛሬ የተስፋ ቆርተው ወደኋላ ያሉትም አብሮ እንዲሰለፉ ከመጥራት በስተቀር ሌላ የሚጨመር ነገር የለም። ሱልጣን ሀምፍሬ፣ ወደ ወቅቱ የኢትዮጵያ ሁኔታ እንድምጣ እስቲ አዲስ የወጣውን የአስቸኳይ ጊዜ አዋጅ እንዴት ነው የሚያዩት? በአጠቃላይ ከህዝብ ለቀረቡ ብሶቶች ምላሽ ሊሰጥ የሚችል ነው ይላል መንግስት። መቸን እኔ ወንድም የኢትዮጵያ ህዝብ ብዙ ጊዜ ተታለዋል እና አሁን ሀያ አምስት አመት መሬቱን እየቀማ እሱንም በልዩ ዘዴ እያሰቃየ የተማረም ያልተማረም ተስፋ ቆርቶ እየተሰደደ ግማሹ ሳይደርስ በባህር ነፍሱን እያጣ ለዚህ ያበቃው ስርዓት እንደገና ነፃነቱን ከሱ መጠበቅ እስከዚህ ምንም እንኳን እነሱ ብልጦች ነን ብሎ ብራቀቁም ይሄ ማንም ኢትዮጵያዊ ዘንድ ተቀባይነት የሚያገኝ አልመሰለኝም። በእርግጥ እኛ በኢትዮጵያ ሌላ ደም እንድፈስ አንፈልግም። ሆኖም ግን ደም መፈሱ አልቆምም። የሕዝብ ጭንቅ ከቀን ወደ ቀን እየጨመረ ነው እና በግልጽ ከተፈለገ የሽግግር መንግስት ከሁሉ በኢትዮጵያ ያው ማጆሪቲ አይደሉም እነሱ ስለዚህ እንደድሮ አንዱን ሚኒስትር አድርገው በጎኑ እውነተኛ ሚኒስትር አስቀምጠው ስገዱ ነው። አሁን ይህንን ሃያ ስንት ዓመት ያሳለፉት አሁን ደግሞ በሌላ መንገድ እናመኛለን ብለው ባሰቡ ዛሬ ህዝቡ የበቃው ይመስለኛል። እና እነሱን ቢሆን በዚህ መንገድ እንቀጥላለን ብለው አዳዲስ ቃላት ከሚጥሉ በተግባር ያሳዩ። በተግባር ሁሉ በመሀል ለማንም የማይወግን የኢትዮጵያ ወዳጆች ብዙ አሉ። እነሱ በመሀል ሆነው ሽግግሩን ጊዜ በምን መልክ እንደምናሳልፍና ከዛ በኋላ ወደ ዲሞክራሲ መገንባት፣ ነጻ ምርጫ ከነጻ ምርጫ ይጀምራል። ስለዚህ በእጅ ያለው ሰላም እንዳያመልጠን የሚል ስጋት ሁላችን አለን ዛሬ የአፋር ሱልጣን አንፍሬ አሊ ሚራ ለሰጡኝ ቃለምልልስ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም ይህን እድል በማግኘቴ እግዚአብሔር ይስጥልኝ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ኢትዮጵያውያን በአሜሪካ ቀጣዩ ዝግጅት ነው። በዋሽንግተን ዲሲ አካባቢ በተለይም ቨርጂኒያው ውስጥ በሬገን አውሮፕላን ጣቢያ የሚገኙ ሰራተኞች ኮንሴሽን ወርከርስ ይባላሉ። ባለፈው ጊዜ እዚያው አውሮፕላን ጣቢያ በአንድ አዳራሽ ታላቅ ስብሰባ አድርገው በስራ ቦታ ሊኖር ይገባል ባሉት የመብትና የነፃነት ጥያቄ ዙሪያ ያካሄዱትን ውይይት ተከታትለን አንድ ዘገባ አቅርበን ነበር። እነዚህ ሰራተኞች ከትላንት በስቲያ ሰኘው ለብዙ ጊዜ ይታገሉበት የነበረውን የመብት ጥያቄ ማስከበራቸውን ገልጸውልናል። አዲሱ አበበ ከጉዳዩ ጋር ግንኙነት ያላቸውን ሁለት እንግዶች ለዛሬው ኢትዮጵያውያን በአሜሪካ ፕሮግራም አወያይቷል። ቀጥሎ ይሰማል። እነዚህ ሁለት እንግዶቼ እዚያ ውስጥ የሚሰሩ በተለይም ደግሞ ሁለት የትላልቅ የሰራተኛ ማህበራት ተወካዮች ናቸው። እነዚህ ትግላችን ዛሬ ድል አግኝቷል፣ ፍሬ አፍርቷል የሚሉት ሰራተኞች በማህበር ለመደራጀት ወይም የዩኒየን ወይም የሰራተኛ ማህበር አባል ለመሆን የመቻላቸው ጉዳይ ነው። እንግዶቼ አቶ በርቶሎሜውስ ባዩ የዩናይትድ ሂር ሎካል 23 ዲሲ ቻፕተር ፕሬዚዳንት፣ እንዲሁም በኤ አውሮፕላን ማቆሚያ ማለት ተርሚናል ኤ በሚገኘው ኦቲጂ በሚባለው ድርጅት ውስጥ የሚሰሩ ናቸው። እነዚህ ተገኙ የሚሏቸው ድሎች ወይም አገኘን የሚሉት ድል ምን ማለት ነው አቶ በርቶሎሜዎስ ይጀምራሉ አዲሱ ያው ትልቁ የካምፔን መክፈቻ ዝግጅት ላይ ነበር የተገኘኸው እና ያን ቀን ያው እኔም እንደማስታውሰው ፕሮግራሙን ስትዘጋ እነዚህ ልጆች ያሸንፉ ይሆነው ብለህ ነበር እና ዛሬ ይህን ድል ስለሰጠህን በጣም አመሰግናለሁ አዎ እናንተንም እንኳን ደስ ያላችሁ ኧረ ጥሩ ነው ትግላችሁ ውጤት አምጥቷልሽ ይቀጥልልኝ አዎ ጥሩ ድል ነው ምክንያቱም ሰኞ ዕለት አሁን ያሸነፍነው ተርሚናል ኤን የሚያስተዳድረው ኦቲጂ የሚባል ካምፓኒ በውስጡ ሬስቶራንቶች፣ የተለያዩ ማርኬቶች ያሉት ለመቶ ሀምሳ ወይ ስልሳ የሚሆኑ ሰራተኞች ያሉት ትልቅ ካምፓኒ ነው። ያው ያን ጊዜ ትዝ ይልህ ከሆነ ስናወራ ብዙ ካምፓኒዎች አሉ ብዬ ነበር። ይሄ ከትልልቆቹ ትልቁ ነው ወይም ከትልልቆቹ አንዱ ነው እና ሰኞ ዕለት የኦቲጂ ካምፓኒ ሰራተኞች በሚያደርጉት እንቅስቃሴ ምክንያት እጁን እንደሚያነሳና ሰራተኞች በነጻ እንዲደራጁ እንደሚያደርግ ተስማምቶ ነበረ እና መንግስት ይህን ህግ ሳያወጣ እራሱ ካምፓኒው ሰራተኞቹን ሲነሱ አይቶ እንዲማረጉ መጀመሪያ በጣም ይመሰገኑ ይገባቸዋል ግን ሰራተኛው በራሱ ባደረገው ትግል እና በራሱ ባደረገው እንቅስቃሴ ነው ያሸነፈው እና ሰኞ ዕለት የድምፅ ቆጠራ ስነ ስርዓት ተካሄዶ ነበር። ዳኛም በተገኘበት የምን ድምፅ ቆጠራ ይቅርታ፣ ሰው ሰራተኞች በዩኒየን እንዲወከሉ እና በዩኒየን እንዲደራጁ ቮት ሲያደርጉ ነበር። ድምፅ ሲሰጡ ነበረ። ድምፅ ሲሰጡ ነበረ። የሚሞሉት የነበረ ካርድ ነበር። ያንን ካርድ ሰራተኞች እየሞሉ ስናሰባስብ ነበረ። ያ ድምፅ መስጫ ካርድ ነው ማለት ነው እና ያንን ካርድ ሰብስበን ለዳኛ ፊት አቅርበን የኦቲጂም ማች በተገኙበት ሰራተኞችን በተገኙበት ቆጠራው ተደርጎ ነበር። ዳኛው ሲቆጥር ከሀምሳ ፐርሰንት በላይ ወይም ከአብላጫው ድምፅ አልፎ ስቲል እየቆጠረ ነበረ እና በመሀል እንደውም ያልተቆጠረ ማአት የተከመረ ካርድ ነበረ እና በቃ አልፏል እና ከዚህ በኋላ መቁጠሪያ አያስፈልገኝም ብሎ አቁሞ ያው እኛን እና ሰራተኞቹን የዩኒየን እውቅና ሰጥቶ ወይም ሬኮግኒሽን አግሪመንት ፈርሞ ሰጥቶናል። የሰራተኛ ማህበር አባል እንድትሆኑ እውቅና አገኘ ማለት ነው። ሰራተኛ ማህበር አባል እንደሚሆኑ እውቅና አግኝተዋል። ካምፓኒውም ፈርሟል፣ እኛም ፈርመናል እና ካርዱ ደግሞ ይቅርታ ስላቋረጥኩ፣ ካርዱ ደግሞ እንደመሰለኝ እያንዳንዱ ሰራተኛ አዎ፣ እኔ የዩኒየን ወይም የሰራተኛ ማህበር አባል መሆን እፈልጋለሁ፣ መወከል እፈልጋለሁ እያለ ነው የሚሞላው። አይደለም፣ በትክክል ያ ድምፅ ነው። ከሀምሳ ከመቶ በላይ የሆነው ከሀምሳ በመቶ በላይ ሆኖ ከዛም በላይ ነው ያው መቆጠሩ ልቆመ ያው ብዛቱን ስላዩት ማለት ነው። ማለፉ ስላልቀረ ይሄ ማለት ምንድን ነው? በጣም ታሪካዊ ነው። ምክንያቱም በዛ ኤርፖርት ታሪክ ውስጥ ለመጀመሪያ ጊዜ ሰራተኞች የሰራተኛ ማህበር ወይም ዩኒየን አገኙ ማለት ነው። እና በጣም ታሪካዊ ነው እና ትልቅ ትልቅ ድል ነው። በጣም በር ከፋች ነው። ትልቅ ድል ነው። አቶ ካሳሁን፣ የዚህ ተርሚናል ኤ የሚባለው ውስጥ ያለው ኦቲጂ ገበያ ወይም ሬስቶራንትም፣ ሌላም ሱቅ አለው እዛ ውስጥ ነው የምትሰራው። እና ምን ማለት ነው ሰኞ የተገኘው ድል ለአንተ ምን ትርጉም ይሰጠሃል? እስኪ አንተ እንዴት ተሰማህ? አመሰግናለሁ አዲሱ። ይህን ነገር ተከታትለህ

የድላችን ውጥ ለመስማት ከኛ ከሰራተኞች በጣም ነው የምናመሰግነው። እግዚአብሔር ባርክ እና በእለቱ በእውነት እኔ ብቻ አይደለሁም በዙሪያው ላይ ጠቅላላ ሰራተኞቹ በምን ሁኔታ ይጠናቀቃል ብለው ዙሪያውን ሁሉ ተገኝተው ነበረ። እኔ በተለይ በእውነቱ እጅግ በጣም ነው ደስተኛ የሆንኩት። ልጆቹ በብዛት በአጠቃላይ የሚሰሩት ለመኖር ስሉ በተለያየ ሬስቶራንት እና ሌሎች ሌሎች ስራዎችንም እየሰሩ ኑሮ አቅቷቸው ባለበት ሁኔታ በዚህ ድል ለመብቃት ያደረግነው ትግል በጣም ከፍተኛ ነበረ። በእርግጥ ማንም ሰው ከታገለ ለዚህ ድል እንደሚደርስ ያው እንተማመን ነበረ። ለዚህ ድል በእለቱ በመድረሳችን ሁሉ እኔም ሞንኩ ሰራተኞቻችን በጣም ነው ደስተኛ የሆንነው። እኔም በጣም ደስ ብሎኛል። ስንት አመት ሰራ እዛ ትኮሰው? በአጠቃላይ ኤርፖርት ውስጥ ከገባ ወደ ሶስት አመቴ ነው። እኔ እዚህ ሬስቶራንት ወደ አመት ከስድስት ወር ሆኖኛል። ይህን ያህል ጊዜ ነው የሰራሁት። በእርትስ እንግዲህ በርቶ ላይመስ ማለት ነው በአጭሩ ሲጠራ፣ ምናምን የፈረንጅ ስም እንዳይመስልብኝ። አንተ እንግዲህ የዚህ የዩናይት ሂር ሎካል ሀያ ሶስት የሚባለው ፕሬዚዳንት ነህ። ይሄ ደግሞ እነዚህን የተርሚናል ኤ ሰራተኞችን ብቻ ሳይሆን ሌሎችንም ነው የምትወከለው። እና ሌላስ ቀጥሎ የምትጠብቁት ምንድን ነው? ከዚህ በኋላ ሌላዎቹንም ማህበር ውስጥ ያልታቀፉ ሰራተኞችን በማህበር አባል ለማድረግ ቀጣዩ ጥረት ምን ይሆናል? እንዳልከው በዚህ አናቆምም ያው ሌሎችም ሰራተኞች ኤርፖርት የሚሰሩ ሰራተኞች በሙሉ በአንድነት በማህበር እስኪታቀፉ ድረስ ትግሉ ይቀጥላል። አሁን ምልህ ይሄኛው ነበረ ላለፉት ትንሽ ወራት ሁላችንም ብዙ ጥረት ስናደርግበት የሰራተኛ አስተባባሪ ኮሚቴዎች አንዱ ያው ካሳሁን ነው። ካሳሁንም ሰራተኞችን በማስተባበር አይዟችሁ በማለት ያው የተለያየ እዚህ ሀገር ነው እንደምታውቀው እንደ እንግድነት ይሰማናል። ስራ ቦታ ላይ በደል ብዙ ሲሰማን የእኛ የተለየኛ ማህበረሰብ ሰው ችሎ ያሳልፋል። እና ያንን አይሆንም ብለው ተነስተው እንዲታገሉ ለማድረግ ብዙ ትግል ነበረው እና አሁን ይሄ ትልቅ በር ከፍቷል። ሌሎችም ሰራተኞች ይሄንን አይተው ያላቸው መብትና ያንን ኤርፖርት የሚያገለግሉት በእነሱ ጉልበት እንደሆነ ኤርፖርት የሚንቀሳቀሰው አውቀው ያንን ተረድተው መብታቸውን ለማስከበር እንዲነሱ ከዚህ በኋላ ጥሪ እናቀርባለን። የአዲሱ አበበን ባለ ድል እንግዶች እኛም እንኳን ደስ አላችሁ እንላለን። ወደ ተከታዩና የመጨረሻው ዝግጅት አሜሪካና ሕዝቧ እንሸጋገር። ከጥቂት ቀናት በፊት ያረፈችው የታዋቂዋ ጥቁር አሜሪካዊት ጋዜጠኛ የሕይወት ታሪክ በዛሬው አሜሪካና ሕዝቧ ፕሮግራም ይዘከራል። ቆንጂት ታየ ናት ያዘጋጀችው። በሙያዋ ከፍተኛ አድናቆትና ክብርን ያተረፈችው አፍሪካዊት አሜሪካዊት ጋዜጠኛ ግዌን አይፈል በተወለደች በ61 ዓመቷ በማኅፀን ካንሰር ሳቢያ ሕይወቷ አልፏል። ጋዜጠኛ ግዌን አይፈል በታላላቅ የአሜሪካ መገናኛ ብዙኃን ጥቁር አሜሪካውያን በጣት ይቆጠሩ በነበሩበት ዘመን በጥልቅና ለህብረተሰብ ቁም ነገርነት ባላቸው ጉዳዮች ዙሪያ በምታጠናቅራቸው ዘገባዎቿ ስሟን ያስመዘገበች ለቀጣይ የሙያ ተተኪ ትውልድ አርአያና ፋና ወጊ እንደነበረች በሙያ አጋሮቿና በሌሎችም ብዙዎች ተመስክሮላታል። አንዱ አድናቂዋ ፕሬዚደንት ባራክ ኦባማ የጉወንን ታላቅ ጋዜጠኝነት እኔም ራሴ በቃለመጠይቅ አቅርባኝ ከምታነሳልኝ ጥያቄዎች ጭምር የማውቀውና የማደንቀው ነው ብለዋል። እኔና ሚሼል ለጉዌን አይፍል ቤተሰብና ለእናንተ ለሙያ ባልደረቦቿ በሙሉ ጥልቅ ሐዘናችንን እንገልጻለን። ጉዌን ወዳጃችን ነበረች። ሙያው የሚጠይቀውን ኃላፊነት በከፍተኛ ደረጃ የምታከብር፣ ሥልጣን ላይ ያሉ ሰዎችን በጠንካራ ጥያቄዎች በተጠያቂነት የምትይዝ ለዲሞክራሲያችን ስምረት ወሳኝ ለሆነው ጠንካራና ነጻ ፕሬስ ተሟጋች ነበረች። ለ17 ዓመታት በፒቢኤስ ኒውስ አወር እና በዋሽንግተን ዊክ ውይይት መሪነትና ማኔጂንግ ኤዲተርነት አገልግላለች። ከዚያ በፊት ኒውዮርክ ታይምስና ዋሽንግተን ፖስት እንዲሁም ቦልቲሞር ሰንን ለመሳሰሉ ታላላቅ የአሜሪካ ጋዜጦች በፖለቲካ ጉዳዮች ዘገባዎችን በማቅረብ በሀገሪቱ ሚዲያ ከበቁ ጋዜጠኞች ተርታ የቆመች ድንቅ ባለሙያ ነበረች። በዚህም ለእጅግ ብዙ ታላላቅ ሽልማቶች በቅታለች። News hour. Judy Woodruff. How do we as a nation cope with race, conflict, and our inability to see each other? Let me um, turn this on its head. Because when we talk about race in this country, we always talk about African Americans, people of color. I Wanna to talk to you about white people. Okay? Why don't you mention Donald Trump by name? You know, uh, he seems to do a good job mentioning his own name. So <laughs> Yeah, United States Taglayak Abehek, Loretta Lynch and DC Lu. ሟቿን ጋዜጠኛ ያደንቃሉ። የሙያ ስንቋ ያ የተሰጣት አመኔታ ያ ቁርጠኝነቷ ነበር ለእኛ ሙያ የብቃት መለኪያ። የወርቅ ሚዛናችን እርሷ ነች። ለቤተሰቧ ለጓደኞቿና ለባልደረቦቿ ብቻ ሳይሆን ለእውነት ባላት ታማኝነት ጭምር ነው። ከባርቤዶስ ና ከፓናማ ከመጡ ወላጆች በርከት ካሉ እህትና ወንድሞቿ ጋር ኒውዮርክ ውስጥ ያደገችው ጉዌን አይፊል አባቷ የአፍሪካ ሜቶዲስት ኤጲስቆጶስ ቤተ ክርስቲያን ቄስና የሲቪል መብቶች ከበሬታ ተሟጋች ነበሩ። በሲሜንስ ኮሌጅ ማሳቹሴትስ የጋዜጠኝነት ትምህርት ተመርቃለች። በቦስተን ሄራልድ አሜሪካን ጋዜጣ በመጀመሪያ በተለማማጅነት ስትሰራ፣ በስራዋ ቦታ ዘረኝነት ዛቻ ይደርስባት ነበር። ሆኖም ከምረቃዋ በኋላ በዚሁ ጋዜጣ በሪፖርተርነት ተቀጠረች። በሰባዎቹ መጨረሻ አመታት ስገባ ዜና መጻፍ እንደምችል በተሰጠኝ ጊዜ ውስጥ ማጠናቀቅም የምችል መሆኔን ለዜና ማደራጃ ክፍሉ ጥሩ ባልደረባ እንደምሆን በጊዜው ከጥቂት ነጭ ያልሆኑ አባላት አንዷ ስለነበርኩ ያን ማረጋገጥ ነበረብኝ ብላለች። ስለ ተሞክሮዋ እንዲህ ስትል ታስታውሳለች። ግዌን አይፊል በስራዬ ውድቀት አልገጠመኝም። የዚያም ምክንያቱ ያው እንደተለመደው ጠንክሮ መስራት ነው። በዚያ በር የገባህበት መንገድ ሳይሆን ከገባህ በኋላ ምን አደረግክ ነው ጥያቄው። ጓደኛ ማፍራት፣ ሊረዱ ፈቃደኛ ከሆኑት ትምህርት መቅሰም ነው ቁልፉ። የሲኤንኤን ቴሌቪዥን የምሽት ዜና አቅራቢው ዳን ለመን በወጣትነት ወደ ጋዜጠኝነት ሙያ ሲገባ ግዌን አይፍል ያደረገችለትን ሙያዊ እገዛ ዜና ዕረፍቷን ሲናገር እምባውን መቆጣጠር አቅቶታል። I first met Gwen at a National Association of Black Journalists convention in the mid 90s when I was trying to become an on-air reporter. Gwen in mejemre ya ginyo hat bezetnawochu agamash ba and Dubai lay bejemari zegabinet tilke neber. Birqatim የሙያ ትችት ልትሰጠኝ ፈቃደኛ ሆነች። ያኔ ያለችኝን እያንዳንዷን ቃል በክብር እስካሁን ይዤ እገኛለሁ። አሁን ደግሞ እኔ ለእሷ አይምላት አለኝ። ወንዶች በሚበዙበት የሙያ መስክ ጾታና ቀለም ሳይበግርሽ ለታላቅነት የበቃሽ አንቺ ሀያል ድምፅ አልባ ነጎድጓድ ነሽ። ሀያል፣ ነገር ግን ትሁት። ደህና ሁኝ አልልሽም። ዳግመኛ እስከምንገናኝ አመሰግንሻለሁ። ጎናይፈል በዜና ዝግጅት ስብሰባዎች ላይ ሌሎች የዜና አውታሮች ቦታ የማይሰጧቸው ጉዳዮች ትኩረት እንዲያገኙ ከእለት ወደ ዕለት ዜናዎችን በተመለከተ ከሚቀርቡ ቀላል ማብራሪያዎች ባለፈ ከዜናዎች በስተጀርባ ያለውን ጠለቅ ያለ እውነታ እንድንፈለፍል ታበረታታን ነበር ሲሉ ባልደረቦቿ ያስታውሷታል። ጋዜጠኛ ጉዌን አይፍል ስምንት ፕሬዝደንታዊ ምርጫ ዘመቻዎችን ተከታትላ ዘግባለች። ሁለት የምክትል ፕሬዝደንታዊ እጩዎች ክርክሮችን፣ የዘንድሮ ፕሬዝደንታዊ ምርጫ ለዲሞክራቲክ ፓርቲው እጩነት ተፎካካሪ የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንንና የቨርመንቱን ሴኔተር በርኒ ሳንደርስን ክርክርም መርታለች። ቆንጅታዬን ለቅንብሯ አመሰግናለሁ። አድማጮች ከመሰነባበታችን በፊት የፕሮግራም ማሳሰቢያ ያለን አሜሪካውያን መቼ ባለቀ ያሉት የምርጫ ውድድር ዘመቻ ተጠናቅቆ እነሆ ዶናልድ ትራምፕ በከፍተኛ ድል ተመራጭ ፕሬዚደንት ሆነዋል። የሥልጣን ሽግግሩም እንደ ተጠበቀው በሰላም ተጀምሮ ትራምፕ ቀስ በቀስ የካቢኔ አባሎቻቸውን እያሳወቁ ነው። የትራምፕ ፕሬዚደንትነት ያልተዋጠላቸው አሜሪካውያንም ተቃውሟቸውን ቀጥለዋል። ተመራጩ ፕሬዚደንት በምርጫ ዘመቻቸው ወቅት ከተናገሩት ይነሱና የሀገር ውስጥና የውጭ ፖሊሲያቸው ያሰጋናል ይላሉ። እርስዎስ ስለ ዶናልድ ትራምፕና የዩናይትድ ስቴትስ ፕሬዚደንት መሆን ምን ይሰማዎታል? ጥያቄስ አለዎት? ሁለት ትውልደ ኢትዮጵያ አሜሪካውያን ምሁራን ጥያቄዎቻችሁን እንዲመልሱ ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 እየደወላችሁ አሳውቁን ወይንም መልሰን እንድንደውልላችሁ የስልክ ቁጥሮቻችሁን አኑሩልን። በኢሜይልም ሆርን አት ቪኦኤ ኒውስ ዳት ካም እስከ ነገ ጥያቄዎቻችሁን አድርሱ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዳኝ ፍሳዬና ሰለሞን ክፍሌ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ ¶¶ Yeah!